ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቢስሚላሂ ብዬ በስሙ ልብረር አረብኛም ባጀብልህ ሁሉ እንድነግርህ ሁቡን ላመላክት ከምስጋና ጋር Bebe, baby, baby, baby, baby. ኢድ ሙባረክ! እንኳን ለ1437ኛው ኢድ አልአድሃ አደረሳችሁ። ኢድ ሙባረክ። የተወደዳችሁና የተከበራችሁ ሙስሊም ምዕመናን በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 13 2007 2008 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ የዚህ ምሽት አስተናጋጆች ሰለሞን ክፍሌና እኔም ሰሎሞን አባተ ነን። በተወካዮች ምክር ቤቱ ጥምር ጉባኤ ላይ ተገኝቼ ንግግር እንዳደርግ በዚህች የነጻነት ምድር የጀግኖች ቤት በሆነች አገር ሕዝብ በመጋበዜ ፍጹም ደስተኛ ነኝ። አቡነ ፍራንሲስ ርዕሰ ሊቃነ ጳጳሳት ዘካቶሊካውያን ናቸው ዛሬ ለዩናይትድ ስቴትስ የተወካዮች ምክር ቤት ካደረጉት ንግግር የተቀነጨበ ነው ያደመጣችሁት በአብይ ርዕስ ይመለሳሉ አሁን ዋና ዋና የዓለም ዜና እናሰማችሁ ዛሬ በሳውዲ አረቢያ በተካሄደ አመታዊ የሐጅ በዓል ላይ በደረሰ የሰዎች ትርምስና መረጋገጥ በትንሹ 747 ሲሞቱ ከ ስምንት መቶ አምስት በላይ ሌሎች ጉዳት ደርሶባቸዋል። አደጋው የደረሰው ሚና ግዛት ውስጥ በሚገኝ በጣም ጠባብ መንገድ ላይ ነው። የቪዲዮ ካሜራዎች ሰቅጣጩን ድንገት ቀርጸዋል። የሀገሪቱ የጤና ጥበቃ ሚኒስትር ሀሊድ ፋላህ ለጋዜጠኞች ሲናገሩ የሰው ትርምስና መረጋገጥ የተፈጠረው በጠባቡ መንገድ ላይ በፈረቃ ማለፍ እንዳለባቸው የተሰጣቸውን መመሪያ በጣሱ ሰዎች ምክንያት ነው። በሀገሪቱ ባለሥልጣናት መግለጫ መሰረት ደግሞ ዛሬ ሚና ከተማ አደጋው የደረሰው ምዕመናን የሰይጣን ምልክቶች በሚሏቸው ምሰሶዎች ላይ ድንጋይ እየወረወሩ ባሉበት ወቅት ነው። ሁለት ሚሊዮን ሙስሊሞች ለጸሎት የተሰባሰቡበት የአራፋት ኮረብታ ነቢዩ መሐመድ ከሺህ አራት መቶ ዓመታት በፊት በሙስሊሞች መካከል እኩልነትና አንድነት እንዲኖር ለመጨረሻ ጊዜ ያስተማሩበት መሆኑ ይታመናል። የሜካ አስተዳዳሪ ልዑል ካሊድ አልፋይሳል አደጋው ወደ ደረሰበት አካባቢ ሄደው የነፍስ አድን እርዳታ ጥረቱን እየመሩ ናቸው ሲል የመንግሥቱ ቴሌቪዥን ዘግቧል። አብዛኞቹ የአደጋው ሰለባዎች አፍሪካውያን ናቸው ሲሉ ተናግረዋል። አንድ ከአደጋው በሕይወት የተረፈ ሰው ሲናገር ባልተጠበቀ ሁኔታ በጭንቅንቁ ትርምስ ውስጥ እንደገባ ገልጾ ከሞት ተርፎ ሆስፒታል መድረሱ እድለኛ በመሆኑ እንደሆነ አስረድቷል። የሜካ ታላቁ መስኪድ ኢማም ሁለት ሚሊዮን ለሚጠጉ ምዕመናን ባስተላለፉት መልእክት ደግሞ ኅብረት እንዲፈጥሩና አምላክ የማይወደውን ነገር ከመስራት እንዲታቀቡ መክረዋል። ፈተ ላ ያ ሐጃጅ በይት ላ ወአለሙ አና በሳዑዲ አረቢያ ባለፉት ሀያ አምስት ዓመታት የሐጂ በዓል ሲከበር በርካታ የሕዝብ መተራመስና መረጋገጥ ደርሶ ብዙ ሕይወት ጠፍቷል። ከሁሉም የከፋው ነው የተባለው የደረሰው 1400 ሰዎች ያለቁበት የ1990ው ድንገት መሆኑ ይታወቃል። አቅማቸው የሚፈቅድ ሙስሊሞች ሁሉ በሕይወት ዘመናቸው አንዴ በዚህ ከእምነቱ ምሰሶዎች አንዱ በሆነው የጸሎት ሂደት እንዲሳተፉ ይጠየቃሉ። በየመን ዋና ከተማ ሰንዓ ዛሬ ሁለት ቦምብ ታጣቂ አጥፍቶ ጠፊዎች በአንድ መስጂድ ላይ ጥቃት አድርሰው በትንሹ 25 ሰዎች ተገድለዋል። ጥቃቱ በደረሰበት ወቅት ሰለባዎቹ የኢዳል አድሃን መጀመር ምክንያት በማድረግ በጸሎት ላይ ነበሩ ተብሏል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። ሺዓዎቹ በመናፍቅነት የሚመለከቷቸው የእስላማዊ መንግሥት ቡድን ሽምቅ ተዋጊዎች ባለፈው ቅርብ ወራት ውስጥ የሰንዓውን የመኪና ፍንዳታ ጨምሮ በርካታ ተከታታይ የቦምብ ጥቃቶችን አካሂደዋል። በየመን ሁከተኞቹ ወትሮም ውስብስብ የሆነውን የሀገሪቱን ችግር ይበልጥ አባብሰውታል ተብሏል። ዛሬ በየመን ሁጢዎችና በፕሬዚደንት አብዱራቡ መንሱር ሀዲ መንግሥት መካከል ውጊያ እንደተካሄደ ተዘግቧል። በዚያ ላይ በአረቢያ ልሳነ ምድር የአልቃይዳ እንቅስቃሴ አለ። ባለፈው ዓመት ብቻ በየመኑ ሁከት ከ4500 በላይ ሰው ሲሞት ቁጥራቸው ከዚህ የበለጠ ሌሎች ለአስቸኳይ ሰብአዊ እርዳታ ተጋልጠዋል። በቅድሚያ ወደ ወደብ ከተማይቱ አደን ከዚያም ወደ ሳዑዲ አረቢያ ሸሽተው ለስድስት ወራት ስደት ላይ የቆዩት ፕሬዚደንት ሃዲ የመንግስቱ ደጋፊ ኃይሎችና በሳዑዲ አረቢያ የሚመራው የአየር ድብደባ ሁቲዎቹን ካባረረ በኋላ ከትናንት በስቲያ ማክሰኞ ወደ ሀገራቸው ተመልሰዋል። በዩናይትድ ስቴትስ ጉብኝት በማድረግ ላይ ያሉት የሮማው ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በዛሬው እለት ዋሽንግተን ዲሲ ተገኝተው ለኮንግሬሱ ንግግር አድርገዋል። አቡነ ፍራንሲስ ለሕዝብ ተወካዮች ምክር ቤቱ አባላት ያሳለፉት መልእክት በመካከለኛው ምስራቅ ስደተኞች፣ የአየር ለውጥና የካፒታሊዝም ስርዓት ቅጥ ባጣ መልኩ መግዘፍን አስመልክቶ ነበር። የአሜሪካ ድምፅ ራዲዮ ዘጋቢዎች ከየስፍራው ያደረሱን ዜናዎች አሉ። ወደኋላ በዝርዝር እናቀርባለን። የተባበሩት መንግስታት የዓለም የምግብ ፕሮግራም ደብሊዩ ኤፍፒ በዓለም ላይ በአሁኑ ጊዜ ከፍተኛ የሆነውን የስደተኞችና የፍልሰተኞችን ቀውስ ለማርገብ ከፍተኛ ሚና እየተጫወተ መሆኑ እየተነገረ ነው። አብዛኞቹ ወደ አውሮፓ የሚሰደዱት ሶሪያውያን ሲሆኑ የዓለም የምግብ ፕሮግራም በዚያች ሀገር ያለው የምግብ እጥረት እየባሰ መሄዱንም ይናገራል። ዓለም አቀፉ ድርጅት ሶሪያ ውስጥ በብዙ ሚሊዮን የሚቆጠሩ ዜጎችንና ወደ አጎራባች ሀገሮች የተሰደዱትንም እየረዳ ነው። ባልደረባችን ጆዲ ካፖ ያነጋገራቸው የድርጅቱ የመካከለኛው ምስራቅና የሰሜን አፍሪካ ቃል አቀባይ አቢር ኤቴፋ ይህንን ሁኔታ ያስረዳሉ። ባለፉት አምስት ዓመታት ውስጥ የዓለም ምግብ ፕሮግራም ከስድስት ሚሊዮን በላይ የሚሆኑና ሶሪያ ውስጥ በጦርነቱ የተፈናቀሉ ዜጎችን ሲመግብ ነበር። ይህም ወደ አንድ ነጥብ ስምንት ሚሊዮን ከሚሆንና ወደ አጎራባች ሀገሮች ከተሰደደው ሕዝብ በተጨማሪ ማለት ነው። ሶሪያ ውስጥ እንደ ሩዝ፣ ዱቄት፣ ዘይት፣ የቆርቆሮ ምግብ ያሉትን ነው ለተፈናቃዩ ህዝብ የምናድለው። ወደ አጎራባች ሀገሮች ለተሰደዱት ደግሞ ምግብ የሚሸምቱበትን ኤሌክትሮኒክስ ካርድ ነው የምናድለው። በዚያ በሚኖሩበት አካባቢ ካለ የምግብ መደብር ይመገባሉ ነው ያሉት። ያለ ምግብ ፕሮግራም ቃል አቀባይ አቢር ኢተፋ በአሁኑ ሰዓት በሚሰደዱና ከሀገር ወደ አገር በሚነግዱ ሰዎች ብዛት ከፍተኛ ቀውስ ቢፈጠርም ድርጅቱ ሰብአዊ እርዳታውን ከማዳረስ አቋርጦ አያውቅም። ነገር ግን የእርዳታ ጥረት እየተከሰተ ነው ይላሉ። ሆኖም ከዓመቱ መግቢያ ጀምሮ እርዳታ ማግኘት እጅግ ከባድ ሆኗል። በዚያ ምክንያት ወደ አጎራባች አገሮች ለተሰደዱት የምንሰጠውን እርዳታ በግማሽ ለመቀነስ ተገደናል። ዛሬ አንድ ስደተኛ ከዩኤስ 50 ሳንቲም ያነሰ ነው በቀን ለምግብ የሚያገኘው። ሶሪያ ውስጥ ተፈናቅለው ለሚገኙት ዜጎችም የሚሰጠው የምግብ መጠንና አይነት ቀንሷል ነው ያሉት። በእርዳታ ገንዘብ እጥረት የተነሳ ድርጅቱ የተረጂዎችን ቁጥር ለመቀነስ እንደተገደደ የገለጹት ቃል አቀባይዋ ለእነዚህም እርዳታ ለማደል እና በሶሪያ ውስጥና በአጎራባች ሀገሮች የተሰደዱትን በበቂ ለመርዳት ካሁን እስከ መጪው ታሳስ ወር ተጨማሪ 257 ሚሊዮን ዶላር ያስፈልጋል ብለዋል። አድማጮች የዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የሩዋንዳ ባለሥልጣናት በብዛት ለችግር የተጋለጡ ሰዎችን በህገወጥ መንገድ ዋና ከተማዋ ኪጋሊ ውስጥ በሚገኙ ድብቅ ማጎሪያ ማዕከሎች አስረው ያቆያሉ ሲል ዋና ጽሕፈት ቤቱን በዩናይትድ ስቴትስ ያደረገው የሰብዓዊ መብቶች ድርጅት አስታውቋል። ሁመን ራይትስ ዋች ዛሬ ይፋ ያደረገው ሪፖርት በአካባቢው ነዋሪዎች ዘንድ ኳ ካቡጋ ተብሎ በሚጠራው ጊኮንዶ ጊዜያዊ ማዕከል እንደ አውሮፓውያን ዘመን አቆጣጠር በ2011 እና በ2015 ዓ ም መካከል ታስረው የቆዩ ሰዎችን አነጋግሮ ያገኘውን መረጃ በዝርዝር ያቀርባል። የድርጅቱ ሠራተኞች 57 የቀድሞ ታሳሪዎችን ዘመዶቻቸውንና ሌሎች ምንጮችን ማነጋገራቸውንም ሁመን ራይትስ ዋች አክሎ ገልጿል። ሁመን ራይትስ ዋች ዛሬ ያወጣው ሪፖርት 400 ሰዎች በአንዲት ክፍል ውስጥ ያለ በቂ ምግብና ውሃ፣ እንዲሁም ለጤንነት አስጊ በሆነ ሁኔታ እንዲቆዩ ይደረጋል፣ አብረዋቸው የታሰሩ ሕፃናት ካጠፉ የሚቀጡት እናቶቻቸው ናቸው፣ ቤተሰብና ጠበቃ እንዲጎበኛቸውም አይፈቀድም ሲል አስረድቷል። ከዚያ መካከል መፈታት የሚፈልግ ለፖሊስ ጉቦ መክፈል የተለመደ መሆኑንም በሪፖርቱ ተብራርቷል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 ና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 13 208 ዓ ም ምሽት ፕሮግራም ነው። አሁን የዕለቱ አብይ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በዩናይትድ ስቴትስ ጉብኝት በማድረግ ላይ ያሉት የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ዋሽንግተን ዲሲ የተወካዮች ምክር ቤቱ ፊት ተገኝተው ለጥምር ጉባኤው ንግግር አድርገዋል። አባ ፍራንሲስ ለተወካዮች ምክር ቤቱ አባላት ያሳለፉት መልእክት በመካከለኛው ምስራቅ የስደት ችግር፣ የአካባቢ አየር ለውጥና የስርዓቱን ቅጥ ባጣ መልኩ መግዘፍን አስመልክቶ ነው። በዩናይትድ ስቴትስ ይፋ ጉብኝት እያደረጉ ካሉት አባ ፍራንሲስ ጋር አብረው የተጓዙት የኤርትራ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ መንግሥት አብ ተስፋ ማርያም የከነገ በስቲያው እሁድ ፊላደልፊያ ከተማ ላይ ከርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር አብረው ይቀድሳሉ። ሄኖክ ሰማግዜር ተከታዩን ዘገባ አጠናቅሯል። ንግግራቸው በእውነቱ በጣም ጥሩ ነበር። እኔም የስደተኞች ልጅ ነኝ ብለው በመጀመራቸው የሁሉንም ሰሚ ልብ ነክተዋል ማለት ይቻላል። እንዲሁም ይህች ሀገርም የስደተኞች ልጆች የሚኖሩባት ሀገር ናት። ከየትም የመጡ ግን ከውጭ መጥተው እዚህ የተቀመጡ ስደተኞች ልጆች ናቸው አብዛኞቹ፣ ብለው ተናግረዋል። ደግሞ በጣም ከባድ መልእክት ያሳለፉት እዚህ የነበሩት ባለአባቶች ኔቲቭ አሜሪካንስ የምንላቸው እዚህ የነበሩ ሕዝቦች እንደሚገባ በክብር አልተያዙም የሚል መልእክትም በጣም ኃይለኛ መልእክት ነበረ። እንዲሁም አራት ሰዎችን እንደ አብነት ሊሆኑ በመጥራት ሊንኮልን ነፃነትና የመብት እንደ ተጠሪ ወይም መስራች ሆኖ፣ እንዲሁም ማርቲን ሉተር ኪንግ የመብት ታጋይ እና የእኩልነት ጠበቃ ልንለው እንችላለን። እሱንም ወስደው ስለ እኩልነት እና ስለ አንድነት ተናገሩ። ዶሮትደይ የድሃ ወይም የበሽተኛ፣ የህመምተኛ፣ የጭቁን ሰው መብትና ሁኔታ በሚመለከት ዶሮትደይ ብዙ የሰሩ ሴትዮ ናቸው እና እሳቸውም እንደ አብነት አርአያ ወስደው በጣም ኃይለኛ የሆነ መልእክት አስተላልፈዋል። በመጨረሻ የቶማስ መርቶን ነው። ቶማስ መርቶን መጀመሪያ አለ እግዚአብሔር የሚገኝ የሆነ ብልጽግና ወይም የሆነ ሀብት ወይም ፕሮግረስ ያሉት በቂ አልሆነም ብቻ ሳይሆን የተሳሳተ አይነት ብልጽግና እንደሆነ ስለዚህ፣ እግዚአብሔር ባርኮ የሰጠው እድገት ነው። በእውነቱ አባ እንግዲህ እነዚህ አራት አሜሪካውያንን በመጠቀም ነው አቡነ ፍራንሲስ ለአሜሪካውያን እንደዚሁም ለሕዝብ ተወካዮቻቸው በማህበረሰባቸው ውስጥ ለውጥ እንዲያመጡ በተለይ የገቢ አለመመጣጠንን በተመለከተ የካፒታሊዝም ስርዓት በእጅጉ መግዘፉን የአካባቢ አየር ለውጥ እንደዚሁም ደግሞ የስደተኞችን ጉዳይ እኔም የስደተኛ ልጅ ነኝ ብለዋል። አስቀድመው እንደ ገለጹት የእሳቸው መልእክት ለአሜሪካ ሕዝብና ለአሜሪካ ሕዝብ ተወካዮች ያሳለፉት ሰፋ ያለም አንድምታ ይኖረዋልና ለኢትዮጵያ ሕዝብ፣ ለኤርትራ ሕዝብ፣ ለአፍሪካ ሕዝብ በተለይ በምግብ ዋስትና እንደዚሁም ደግሞ የአካባቢ አየር ለውጥ የሚያስከትላቸው መዘዞችን አስመልክቶ የተናገሩት ሰፋ ያለ አንድምታ ይኖረዋል እና ይሄን በእኛ አካባቢ ላሉ ሰዎችስ እንዴት ይታያል ብለው ያስባሉ እርስዎ? መልእክቱ ለአሜሪካውያን ብቻ አይደለም። በእርግጥ ዚህ ሆነው ስለሚሰጡት ደግሞ ቀጥታ አሜሪካውያን የሚሰሙት ስላሉ ነው እንጂ ለሁሉም የሚሆን መልእክት ነው። እኛ አካባቢም የአካባቢ በእውነቱ አክብሮትና የተፈጥሮ ክብካቤ በጣም አስፈላጊ እንደሆነ እኛ ራሳችን እናውቀዋለን። ምክንያቱ ያለው አደጋ በጣም ከባድ ነው። እንዲሁም ስለ ድህነት፣ ስለ ፍትህ፣ ሰላም ስለ ሁሉም በሚመለከት ያ ወርቃዊ ህግ ያሉትን በጣም ኃይለኛ ነው። ሌሎች ለአንተ ሊያደርጉልህ የምትፈልገውን ለእነሱ ማድርግላቸው የሚለው ወንጌላዊ ወርቃዊ ህግ እሱን እንከተል ነው ያሉት። በመጨረሻ ማንኛውም ይህንን ቢከተል ሰላም፣ ፍትህ፣ አንድነት እና ብልጽግና ይኖራል ነው ያሉት። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በደቡብ ሱዳን መንግሥት ተኩስ የማቆም ስምምነቱን በመጣስ በይዞታዎቻችን ላይ ጥቃት እየፈጸመ ነው ሲሉ ተቃዋሚዎች እየወነጀሉ ነው። ይደግፉት የነበሩ የዩጋንዳ ወታደሮች በተኩስ አቁሙ ስምምነት ስለሚወጡ በተቻለ መጠን ተጨማሪ ዞታዎችን ለመያዝ እየሞከረ ነው ብለዋል እስክንድር ፍሬው ተከታዩን ልኮልናል። በቋሚ የተኩስ አቁምና በሽግግር መንግስቱ የጸጥታ መዋቅር ላይ የተደረገው አውደ ጥናት ያለ ውጤት ከተጠናቀቀ በኋላ ነው የደቡብ ሱዳን መንግስትና ተቃዋሚዎቹ መወነጃጀል የቀጠሉት። የተኩስ አቁም ስምምነቱም ከመተግበር ይልቅ እየተጣሰ መሆኑን ነው በተለይ ተቃዋሚዎቹ ያስረዱት። ቃል አቀባዩ ዲክሰን ጋትሉዋክ ጆክ ለቪኦኤ እንዳስረዱት መንግስት በኃይል እርምጃው ገፍቶበታል። አሁን እዚህ እየተነጋገርን ባለንበት ሰዓት መንግስት የጥቃት እርምጃ እየወሰደ ይገኛል። የጁባ መንግስት በምስራቅ ኢኳቶሪያና ውድሩባ በተሰኙ ቦታዎች ባሉ ይዞታዎቻችን ላይ ጥቃት እየፈጸመ ነው። በማርዲም የተወሰነ ግጭት አለ። በዚህ ሰዓት መንግስት ፓጁት በተባለው የጆንግሌ ግዛት አካባቢም ጦሩን እያዘጋጀ ነው፣ በአንዳንድ ቦታዎች ጥቃት ለመፈጸም እያሰበ የደቡብ ሱዳን መንግስትና ተቃዋሚዎቹ የሰላም ስምምነቱን ከፈረሙበት እንደ አውሮፓውያን አቆጣጠር ከነሐሴ 26 ጀምሮ በ45 ቀናት ውስጥ በዚያ የሚገኙ የውጭ ኃይሎች ሁሉ ጠቅለው እንደሚወጡ ይጠበቃል። እንደሚወጡ ከሚጠበቁት የውጭ ኃይሎች መካከል ደግሞ የፕሬዚዳንት ሳልቫ ኪርን መንግስት ሲደግፉ የቆዩት የዩጋንዳ ወታደሮች ይገኙበታል። የተቃዋሚዎቹ ቃል አቀባይ ታዲያ የሰሞኑ የመንግስት ጥቃት ከእነዚህ ወታደሮች መውጣት ጋር እየተያያዘ እንደሆነ ያምናሉ። ዋናው ዓላማቸው የኡጋንዳ ወታደሮች እየወጡ ባሉበት ሁኔታ ተጨማሪ ቦታዎችን መያዝ ነው። እናም ከዚህ በመነሳት መንግስት በፓጁት አድርጎ አኮቦን ለማጥቃት እየተዘጋጀ ይገኛል። ትናንትናም በዩኒቲ ግዛት በሚገኙት ቶኖዎችና ግሉፒ ግሉኝ ይዞታዎቻችን ላይ ጥቃት ፈጽመዋል። እየተፈጸሙ ያሉትን ጥቃቶች በተመለከተ ከኢጋድ ጋር መረጃ ተለዋውጠናል፣ ያሉት ቃል አቀባዩ ስለ ጉዳዩም ያውቃል ብለዋል። የደቡብ ሱዳን መንግሥት የተቃዋሚዎቹን ውንጀል አስመልክቶ ለጊዜው የሰጠው አስተያየት የለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁኝ። እስክንድርን ለዘገባው ወደ ተከታዩ ዘገባ እናልፋለን። ወደ ኬንያ ይወስደናል። የኬንያ መንግስት የሀገሪቱ ምጣኔ ሀብት ሁኔታ ስራ የማቆም አድማ ላይ ላሉት አስተማሪዎች የደሞዝ ጭማሪ ለማድረግ አያስችልም ይላል። አንድ የምክር ቤት አባል የስራ ባልደረቦቻቸው ደሞዝ በግማሽ እንዲቀነስ በምክር ቤቱ የውሳኔ ሀሳብ አቅርበዋል። የኬንያ የምክር ቤት አባላት ከናይጄሪያ ቀጥሎ በአፍሪካ ከፍተኛ ደሞዝ የሚከፈላቸው ፖለቲከኞች ወይም እንደራሴዎች ናቸው። የአሜሪካ ድምፅ ዘጋቢ መሐመድ ዩሱፍ ከናይሮቢ የላከው ዘገባ አለ። አዳነች ፍሳዬ ታቀርበዋለች። የኬንያው ፕሬዝደንት ኡሁሩ ኬንያታ ባለፈው እሁድ ለሀገሪቱ ባደረጉት ንግግር መንግስት ከአጠቃላይ የሀገሪቱ ገቢ 52 ከመቶ የሚሆነው ገንዘብ ለሰራተኞች ደሞዝ እንደሚከፍል ጠቁመዋል። ያለው ሁኔታ ይህ በመሆኑም የሀገሪቱ ከፍተኛ ፍርድ ቤት በስራ ማቆም አድማ ላይ ያሉት አስተማሪዎች ደሞዝ በአምሳ ና በስልሳ ከመቶ እንዲጨመር ባለፈው ነሐሴ ወር ያስተላለፈውን ትዕዛዝ ማስፈጸሙ ከኢኮኖሚ ይዘት አንጻር አይቻልም ብለዋል ፕሬዚዳንቱ። አባቡና ሟምባ የተባሉ ተቃዋሚ የምክር ቤት አባል የምክር ቤት አባላትን ዳኞችንና የመንግሥት ሠራተኞችን የመሳሰሉት ከደሞዛቸው እስከ አምሳ ከመቶ እንዲቀንስ የሚጠይቅ የውሳኔ ሀሳብ አቅርበዋል። እኔ ያቀረብኩት የውሳኔ ሀሳብ ደሞዝ በመቀነስ የክፍያው መዋቅር ሚዛን እንዲጠበቅ የሚጠይቅ ነው። የክፍያው መጠን በተሻለ ፍትሐዊና ሰፊ ልዩነት እንዳይኖር ያደርጋል። ካቀረብኳቸው ሀሳቦች መካከል የከፍተኛ ባለሥልጣኖች ደሞዝ በአምሳ ከመቶ እንዲቀንስ ነው። የኬንያ ምክር ቤት አባላት ከፍተኛ ደሞዝ በማግኘት ረገድ ከዓለም የምክር ቤት አባላት ሁለተኛ ቦታ እንደሚይዙ ይታወቃል። የሚከፈለን ደሞዝ የኢኮኖሚ አቅማችን ከሚፈቅደው በላይ ነው። የኬንያው የምክር ቤት አባላት የሚያገኙትን ጥቅማጥቅምና አበሎችን አካቶ በወር 11,000 ዶላር ይከፈላቸዋል። ተቃዋሚው የምክር ቤት አባል ያቀረቡት የውሳኔ ሐሳብ በምክር ቤቱ ከጸደቀ መንግሥት በዓመት ወደ 2.5 ሚሊዮን ዶላር ሊያድን ይችላል። የምክር ቤቱ አፈ ጉባኤ የሚገኙባቸው አንዳንድ የምክር ቤት አባላት የውሳኔው ሐሳብ ገና ለድምፅ መስጠት ሳይቀርብ እየተቃወሙት ነው። የምክር ቤቱ አፈ ጉባኤ ጃስትን ሙትሪ የውሳኔው ሐሳብ ለክርክር እንደሚቀርብ ገልጸው የልወደድ ባይነት አጀንዳ ነው በማለት አጣጥለውታል። በልወደድ ባይነት ተግባር ውስጥ አልሳተፍም። በክፍያዬ ላይ የሚሰጠው ውሳኔ የለም። የደሞዝ ክፍያው ኮሚሽን በሕገ መንግሥቱ መሠረት የሚወስነው ነገር ነው። ለዚህ መልስ መስጠት ያለብኝ እኔ ሳልሆን የደሞዝ ክፍያው ኮሚሽን ነው። የደሞዝ ከፋዩ ኮሚሽን ሊቀመንበር ሴራ ሳረም ከፍተኛ ደሞዝ የሚያገኙት የመንግሥት ሠራተኞች ክፍያ የመቀነሱን የውሳኔ ሐሳብ በበጎ እንደሚመለከቱት ገልጸዋል። ይህ ጉዳይ ትናንት ተደርጎ ቢሆን ኖሮ ደስ ባላይ ነበር። ቀደም ሲል ተደርጎ ቢሆን ኖሮ ለማለት ነው። የደመወዝ መቀነሱ ተግባር መደረግ ያለበት ነገር ነውና፣ ሆኖም የሚጨመረው ክፍያ ምን ያህል ይሆናል? ለአስተማሪዎች ብቻ ሳይሆን ለመላው የመንግስት ዘርፍ ሰራተኞች ይህ ክርክር ለሳምንታት ምናልባትም ለወራት ያህል ይቀጥላል ተብሎ ይጠበቃል። መንግስት የሌሎች ዘርፎች ሰራተኞችም የአስተማሪዎቹን ፈለግ ተከትለው የደሞዝ ጭማሪ ሊጠይቁ ይችላሉ የሚል ስጋት አለው። ተቃዋሚ ፖለቲከኞች በሥራ ማቆም አድማ ላይ ያሉትን ሰራተኞች በመደገፍ ትላንት በናይሮቢ መሀል ከተማ ሰልፍ አድርገዋል። መንግስት የሀገሪቱ ፍርድ ቤት የበየነውን ትዕዛዝ በማክበር የአስተማሪዎቹን ክፍያ እንዲጨምር በምክር ቤቱ ያሉት ተቃዋሚዎች ጥያቄ አቅርበዋል። የሰራተኞቹ ደሞዝ መጨመርን በሚመለከት የቀረበው ይግባኝ ከስድስት ቀናት በኋላ በፍርድ ቤት ይሰማል። የኬንያው ፕሬዝደንት በፍርድ ቤቱ ውሳኔ ላይ ተጽዕኖ ለማሳደር እየሞከሩ ነው ሲል የአስተማሪዎቹ ማኅበር በጠበቃ በኩል ከሷል። ሦስቱ ዳኞች ግን የፍርድ ሂደቱ ከመንግሥት ተጽዕኖ ነጻ እንደሚሆን የሥራ ማቆም አድማ ላይ ላሉት አስተማሪዎች ማረጋገጫ ሰጥተዋል። የተከበራቸው አድማጮች አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሀያ አራት ደቂቃ ሆኗል። የመጽሔቱ ዝግጅታችን ይቀጥላል። ቀደም ሲል ባስተላለፍናቸው ዘገባዎች መሠረት ዩናይትድ ስቴትስ ውስጥ ከትናንት ጀምሮ ጉብኝት እያደረጉ ያሉት የሮማው ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ በትናንትናውና በዛሬው ዕለት ያደረጓቸውን ቆይታዎች የሚዳስሱ ዘገባዎች በተለያዩ የአሜሪካ ድምፅ ዘጋቢዎች ደርሰውናል ከየስፍራው የኖክሰማ እግዜር እንደሚከተለው አጠናቅሯቸዋል። በዋሽንግተን ዲሲ ከተማ እምብርት ካፒተል ሂል በበርካታ አስር ሺዎች የተቆጠሩ ሰዎች ተሰባስበው የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በኮንግረስ ያደረጉትን ንግግር ተከታትለዋል። እዚህ ስቱዲዮችን አጠገብ በሚገኘው የሕዝብ ተወካዮች ምክር ቤት መቀመጫ አባ ፍራንሲስ ያደረጉት ንግግር ታሪካዊ ነው። በፖለቲካ ልዩነት በመከፋፈል የሚታወቀው የዩናይትድ ስቴትስ ኮንግረስ ዛሬ በአቡኑ መገኘት ለአፍታም ቢሆን አንድነትን አሳይቷል። በዚህ ሁኔታ በእጅጉ ከተደሰቱት መካከል የኮንግረሱ አፈ ጉባኤ ጆን ቤነር ናቸው፣ የካቶሊክ አማኝ ናቸው። ቤነር አባ ፍራንሲስን በክብርና በእንባ ተቀብለዋቸዋል። የኮንግረስ አባላት አቡነ ፍራንሲስን ሳቀርብላችሁ ታላቅ ክብር ኩራት እየተሰማኝ ነው። አቡነ ፍራንሲስ በዛሬው ንግግራቸው በቀጥታ የዩናይትድ ስቴትስ የህዝብ ተወካዮችን በሰፊው ደግሞ ለአሜሪካና ለዓለም ያስተላለፏቸው መልእክቶች የገበያ ለመመጣጠን የድህነት መስፋፋትና የከባቢ አየር ለውጥ የሚያስከትላቸው ችግሮች፣ የስደተኞች ጉዳይ፣ ሰላምና ዓለም አቀፍ ትብብርና ፍቅር ላይ ያተኮሩ ናቸው። በተወካዮች ምክር ቤቱ ጥምር ጉባኤ ላይ ተገኝቼ ንግግር እንዳደርግ በዚህች የነጻነት ምድር የጀግኖች ቤት በሆነች አገር ሕዝብ በመጋበዜ ፍጹም ደስተኛ ነኝ። አራት አሜሪካውያን የቆሙላቸውንና የታገሉላቸውን እሴቶች በማጉላት ለአሜሪካ መልእክታቸውንና ቡራኪያቸውን አሳልፈዋል። ማርቲን ሉተር ኪንግ ከሃምሳ ዓመታት ዓመታት በፊት የተደረገ አንድ ጉዞ ላስታውሳችሁ። ጉዞው ማርቲን ሉተር ኪንግ ኪንግ ከሴልማ እስከ ሞንት ጎመሪ ጎመሪ ለአፍሪካ አሜሪካውያን ሙሉ የነጻነትና የፖለቲካ እኩልነት የማረጋገጥ ሕልሙን ለማሳካት የመራው ነበር። ብዙዎቻችን እኮ በአንድ ወቅት እኛም መጤዎች ነበርን። አቡነ ፍራንሲስ በዛሬ ዕለት ያደረጉት ንግግር ማምሻውን በስፋት አሜሪካውያንን እያወያየ ይገኛል። በትናንትና ዕለት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በዋይት ሀውስ ቤተ መንግሥት አቡኑን ተቀብለው አስተናግደዋል። ቅዱስ አባታችን፣ በሚሼልና በራሴም ስም እንኳን ወደ ዋይት ሀውስ በደህና መጡ አቡነ ፍራንሲስ በዩናይትድ ስቴትስ መዲና ጎዳናዎች ሲጓዙ ሕዝቡ በነቂስ ወጥቶ ተቀብሏቸዋል። ክሪስቲና ቲምቡሪ እንዲህ ትላለች። ዩናይትድ ስቴትስ በትህትና የሚያጎንብሱ ሰዎች ሀገር አይደለችም፣ የዓለም ሀያል ሀገር ናት። ጳጳሱ የሚያሳልፉት ምልክት የፍቅርና የትህትና እንዲሁም መሰረታዊ ስብዕናችንን የሚያስታውስ ይሆናል። አቡነ ፍራንሲስም በመልእክታቸው አሜሪካውያን የካቶሊክ እምነት ተከታዮችን ባርከው አመስግነዋል። ቤተ ክርስቲያኒቱ በአሜሪካ በተለይ በሕይወትና በቤተሰብ ጉዳዮች ላይ ያላትን የጸና አቋም በማሰብ ነው ወደዚህ የመጣሁት። ሰዎችን አንድ የማድረግ ስጦታ አላቸው እምነታችን የተለየ ቢሆንም የሁላችንም አባት አይነት ስሜት ያሳድሩብናል። ስለዚህ በጣም ደግ አባት ናቸው። የዋሽንግተን ዲሲዋ ኒሺ ሜንዴዝ ነች። አቡነ ፍራንሲስን ለማየት በየመንገዱ፣ በየአደባባዩ፣ በየሕዝብ መናፈሻ ስፍራዎች ሁሉ የሚሰባሰቡ የመዲናዋ ነዋሪዎች እጅግ እጅግ በጣም ቁጥራቸው ብዙ ነው። American Catholics are committed አሜሪካዊ ካቶሊኮች በመቻቻል ሁሉን አቅፈው የሚኖሩ ናቸው። የሌሎች መብቶች እንዲከበሩ ፍትሕና ሰቆቃ በሰው ልጆች ላይ እንዳይፈጸም የሚተጉ ናቸው። አባ ፍራንሲስ በምጣኔ ሀብት እኩልነት፣ በተለይ ሀብታሙ እያገኘ ደሃው እያጣ የሚሄድበትን ሥርዓት ይተቻሉ። የከባቢ አየር ሁኔታም ለውጦ ያሳስባቸዋል። የአየር ንብረት ለውጥ የሚያስከትላቸው ችግሮች ዛሬ ነገ እያልን የምናመነታበትና ለመጪው ትውልድ የምናሳልፈው ጉዳይ እንዳልሆነ ግልጽ እየሆነልኝ መጥቷል። አቡነ ፍራንሲስ በዛሬው የኮንግረሱ ንግግራቸው በግልጽ ውይይት እናደርግ ሲሉ አሜሪካንና ሕዝቧን ጨምረው ባርከዋል። ጎድ ብለስ አሜሪካ። ዛሬ ማምሻውን አቡኑ ወደ ኒውዮርክ ከተማ ያመራሉ። የአሜሪካ ጉብኝታቸውን የሚያጠቃልሉት በፔንሲልቬኒያ ግዛት ይሆናል። ከምሽቱ ሶስት ሰዓት ተኩል ነው። ዝግጅታችን እስከ አራት ሰዓት ይቀጥላል። በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው የምታደምጡት። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። በእጅ ስልካችሁ ቪኦኤ ሆን ዶት ኤምኦቢአይ እንዲሁም ናይል ሳት ላይ እንገኛለን። በስቱዲዮ ፕሮግራሙን እየመራችልን ያለችው ብርሃን ኃይሉ ነች። አስተናጋጆቻችሁ ሰሎሞን አባተና እኔም ሰለሞን ክፍሌነን። አሁን ከስልክ አስተያየቶቻችሁ አንዱን ቢስሚላህ ብዬ በስሙ ልብረር አረብኛም ባጀብ ለሁሉ እንድነግርህ ملاكيك ملاكت كمس يا سلام سلام سلام يا ملاكيك يا ملاكيك يا ملاكيك يا Voice of America, ለአስተያየቶቹ እናመሰግናለን እኛም መልካም ኢድ እንላለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚስተላልፍላችሁ ስርጭት ይቀጥላል። አረፋን የሚመለከት ልዩ ዘገባ ቀጥሎ ይቀርባል። በድጋሚ እንኳን ለኢዶ አደረሳችሁ እያልን ወደ ተከታዩ ቅንብር እናምራ። በዓሉ ኢትዮጵያ ውስጥ በብሔራዊ ደረጃ መከበር የጀመረው በ1967 ዓ.ም ነው። ዘንድሮ 41 ዓመቱ ሆነ ማለት ነው። ያን የተከበረው በ1967 1397ኛው ኢዳል አድሃ ነበር። ንጉሴ አክሊሉ አንድ የእስልምና መምህር ጥቂት አጨዋውቷል እንሆ لا الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم يا وني خالد يوسف فارس يبقى لدهوي يا ودا سلتي سفر أكوابين ويا لهود. يا بهرم ودا الدوب أكوابين مرحبا مرحبا من دنو سرع ومن دنو يا سرعي يا هيمانو تاوي تمرت ما السمارنو هيمانو تاوي تمرت ما السمارنو ሃይማኖት ማለት ነው። እሱ ነው ማለት። ተምረው ስራ፣ ቤተሰብ፣ ልጆች፣ እድሜዎስ እንዴት ነው? ወጣት ነት በዚህ በወጣትነት ይህን ሼክ የሚለውንስ ኃላፊነት እንዴት ወሰዱ? መቼም እንግዲህ ያው በትምህርቱ በምኑም መውቀቱ ነው። አዎ፣ መቼም ያው ይህ ሼክ የሚባለው ያው ዝም ለሰዎች ያው ክብር የሚሰጥ ነው እንጂ መቼም የሚያከብረው ያው እውቀቱና ትምህርቱ ወይም ሀይማኖቱ ያው እርስ በርስ መከባበር ስላለ ትንሽ የሀይማኖት አባቶች ያው ይከበራሉ። በትልቅ ደረጃ ይታያሉ። ያው ከዛ አንጻር አልሐምዱሊላ እኔ ያው ከልጅነቱም ጀምር እስካሁን ትምህርት ላይ ነው ያለሁት። ራሴም ትምህርት ላይ ነው ያስተምራለሁም ሰዎች ነው አልሐምዱሊላ። ያው በእድሜ ደረጃ ወደ አርባ ሶስት ምናምን እድሜ እንደዛ ገደማ ይደርሳል። የተወለድኩት ያው ገጠር ነው። ሆኖም ግን ያው እንደ ታሪክ እስከ አርባ ሶስት ምናምን ይሆናል እድሜ ይሄ እንግዲህ ካስፈለገ እንደ መግቢያ ነው። አረፋ ነው እንግዲህ ዛሬ መስከረም አስራ ሶስት ቀን በዓሉ የአረፋ በዓል ነው። ምንድን ነው አረፋ ሲባል እንሰማለን። እንደው ለሁሉም ኢትዮጵያዊ እንደው ሊገባ በሚችል ቋንቋ አረፋ ምንድን ነው ታሪኩ ስንሄድ ነው አረፋ ማለት መቼም መጀመሪያ በቋንቋ ደረጃ አረፋ ሰዎች ያው እንደሚባል እንደ የሀይማኖት ሊቃውንት እንደሚናገሩ አዳምና ሔዋን ከሰማይ ወደ ምድር በወረዱ ጊዜ እቺ አርዶር አረፋ የምትባል ቦታ አለች። ያቺ ቦታ ተገናኝተው አረፍተን ያረፍትን ብሎ የርሶርሳቸው የተዋውቁባታል። አንድ ከዛ ተይዞ ነው። ሁለተኛ ያው ሃይማኖታዊ በዓል ነው። በአመት የሚከበር የሆነ ሃይማኖታዊ በዓል ነው። ሁሎችም ያው ሁላቸው የሚሰባሰቡበት አንድ። ሁለተኛ ደግሞ ይሄ ሀጅ የሚባል ዋናው ትልቁ ልዩነት ሀጅ የሚባል ወደ መካ ከተማ ተኪዶ ዝያራ የሚደረግበት አለ። ከዛ ተያይዞ ነው ትልቁ ነገር። ይሄ ሃይማኖቱን ክብር የሚሰጠው ና ወይም ሰዎቹ ልዩ ቦታ የሚሰጡት አንድ ይሄ ነው። ሁለተኛ ወራት እቺ ያለንበት ወር ይሄ ዙልሂጃ ይባላል። ዙልሂጃ ማለት ሀጅ የሚደረግበት ወር ተብሎ ነው የሚባለው። ይህ ወር በጣም የተከበረ ከሌላ ቀናቶች ሁላ ከአመቱ ካሉ ከሶስት መቶ ስልሳ ቀናቶች የረምዳን ብቻ መጨረሻ ላይ አስርት ቀናት አሉ። እነሱ ሲቀሩ እቺ አስርት ቀናት በጣም ትልቅ ስራ በሃይማኖት በዚህ በእስልምና ዙሪያ ላይ ትልቅ ኢባዳዎች የሚሰሩባት ነቢ ሙሐመድም ሰለላሁ ሰለም በዚሽ ቀናቶች በጣም ውድ ሆኑ ቀናቶች ናቸው። ማሚ የውሚን አልአሙድ ሳሊሁ አፍደሉ ሚን ሀዚህ ልአያም የእኔ አሽር ዘልሂጃ ከቀናቶች ምርጥ ቀን የለም እነዚህ አስር ቀናቶችን የመሰለ ብለው የዙልሂጃ አስር ቀናቶቹ ብሎ ሲናገሩ መልእክተኞቹ ባልደረቦቻቸው ጠየቋቸው። አንድ ሰው ለሃይማኖቱ ሰማት ቢሆንም እነዚህ ቀናቶችን የኸይር ስራዎች ቀናት አይደርስም ወይ የሚለው ሲሏቸው፣ አዎ ምናልባት ገንዘቡ ንብረቱን ይዞ እዛው ጦር ሜዳው ላይ ወጥቆ የቀራ ከሆነ እንጂ የእነዚህን ቀናቶችን ኸይር ስራቸውን አይደርሳቸውም በማለት ተናግሯል። አንድ ይሄ ልዩነቱ ይቺ ወር ካሉ ክብር ካላቸው ወራቶች አንዱ ትልቁ ይሄ ዙልህጃ የሚባለው ወር። ከአራት ወራቶች የተከበሩ ወራቶች አሉ። ከተከበሩ ከአራት ወራቶች አንዱ ዙልህጃ ነው። ሀጂ ከሊድ ዮሱፍ የዛሬውን በዓል በተመለከተ ከመጽሐፍ ቅዱስና እንዲሁም ደግሞ ከቁራን በማገናዘብ አብርሃምንና ልጁ ይስሀቅን አንስተው ደግሞ የዛሬውን በዓል በማስመልከት ካጫወቱኝ እስኪ እንደው ሼህ ካሊድ ዮሱፍ የበዓሉን አጀማመር መጀመሪያ እስቲ እንደው ያጫውቱን። ያረፋል አጀማመሩ ያው ምንድን ነው አንደኛ አርዶ የበዓሉ ይሄኛው የተጀመረበት ነቢላህ ኢብራሂም አለህ ሰላም ወይም አብርሃም ያው ሰዎች እንደሚሉ እና ኢብራሂም አለህ ሰላም በዚሽ ቀን ላይ ልጃቸውን እስማኤልን ለእርድ እንዲያቀርቡ፣ መስዋዕት እንዲያደርጉ ፈጣሪ ያዛቸዋል። በዛ ጊዜ ልጃቸውን እስማኤልን ኢረድ ብሎ ሲላቸው ላርደህ ነው ብሎ ሲላቸው፣ አው እረደኝ ብሎ አሏቸው። ለእርድ በማቀርባቸው ጊዜ ያው ፈጣሪ በጅብሪል አማካኝነት ኮርማ የሙኩት ማለት ሙኩት ይዞ መጣና ያው አዳናቸው ናቸው። ይሄንም በቁርአን ሲናገር አላህ ወፈደይናሁ ቢዚብሂን አውዚም ይላል። ትልቅ በሆነ ሙኩት አዳን ነው፣ እስማኤልን አዳን ነው ብሎ ይላል። ይሄ እርዱ የተጀመረበት ከዛ ከኢብራሂም ጀምሮ ነው የተጀመረው። ለዚህ ነው ነቢ መሐመዱ ሰለ ላሁ ለ ሰለም እኔ የኢብራሂምን መንገድ ይከተላለሁኝ ኢብራሂም የሰራውን ይሰራለሁኝ፣ እኔ ማርዳለሁኝ፣ እናንተም ረዶ፣ እኔ ተከተላችሁ በማለት በዚህ ነው መነሻው። ይሄ ኢዱ የተጀመረ እርድ የተጀመረበት ምክንያት ይሄ ነው ማለት ነው። ቢስሚላሂ ብዬ በስሙ ልብረር አረብኛም ባጀብለ ሁሉ እንድነግርህ ጋር ሸህ ኻሊድና ባልደረባይን ንጉሴ አክሊሉን ላመስግንና ወደ ተከታዩ ዝግጅት እንለፍ። ባህልና ማኅበረሰብ ነው። ዕለቱን በታሪክ ውስጥ የታሪክ ማስታወሻ ስብስቦች ባለፈው ሳምንት የጀመረው ውይይት ርዕስ ነው። የተጻፈ ታሪክ ክምችት ጥናትና ምርምርን ጨምሮ ይመለከታል። የስብስቡ ባለቤት ሳሙኤል አሰፋ ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ለምሽቱም ተከታዩን ይዞ ቀርቧል። ሳሙኤል በድጋሚ አመሰግናለሁ። ባለፈው ሳምንት የጀመረው ፕሮግራማችን ከረጅም ዓመታት ወይም ከረጅም ጊዜ በፊት የተከናወኑ ድርጊቶችን ጨምሮ አበይት ናቸው የሚባሉ በኢትዮጵያ ታሪክ ውስጥ ትልቅ ስፍራ የሚኖራቸውን ዕለቶችን በታሪክ ውስጥ መለስ ብሎ የሚመለከት ከዚህ ቀደም በመጽሔት ስታቀርበው የነበረ በስብስብ መልክ ያዘጋጀውን መነሻ በማድረግ ባለፈው ሳምንት ያነሳነውን አንድ ነጥብ መለስ ብዬ ላስታውስና ለዛሬው ወደያዝነው ዝርዝር እንዘልቃል። በናሙናነት ከሰጠኸኝ ከተመለከትኳቸው ጽሑፎች አንድ ሌላ ታሪክ ልውሰድ። ነሐሴ 15 በ1916 እውቁ ኢትዮጵያዊ ምሁር አለቃ ታዬ ወልደ ማርያም አረፉ ይላል። ይሄ የዜና እረፍት የተዘገበበትን ነው የሚያነሳው። ነሐሴ 8 1913 አልጋ ወራሽ ተፈሪ ለነቀምቴው ገዢ ደጃዝማች ገብረ እግዚአብሔር የዴዴሳ ድልድይ ተሰርቶ በማለቁ ምክንያት የተሰማቸውን ደስታ ገልጸው ደብዳቤ ጻፉላቸው። ቀላል ከሚመስለው በታሪክ ቦታ እንዲኖረው የሚገባ ማስታወሻ በአገር ጉዳይ ትልቅ ቦታ እስካላቸው ድረስ ትሄዳለ። እስኪ አንድ ሁለቱን ለናሙና አንብብልን ብዙ ናቸው ያየሁት የነሐሴ ስድስት ታሪክ አለ የ1874ቱ የሸዋ ንጉሥ ሚኒሊክና የጎጃሙ ንጉሥ ተክለ ሃይማኖት ተዋግተው ንጉሥ ተክለ ሃይማኖት ቆስለው ተማረኩ ከዛ በኋላ የተከተሉ ዓመታት ላይ ከፍተኛ ተጽዕኖ ማሳደር የሚችሉ የታሪክ ክንውኖችንም ይመለከታል ጽሁፍ እስኪ አንዱ አቅርብልን እሺ አሁን ያለ ነው መስከረም ላይም ስለሆነ እንደ ናሙና በመስከረም ወር ላይ የተደረጉት ታሪኮችን ብንመለከት በመሪዎች በኢትዮጵያ መሪዎች ላይ ሁለት የግድያ ሙከራዎች ተደርገዋል እነዚህ የደርግ ሊቀመንበር የነበሩት ኮሎኔል መንግስቱ ኃይለ ማርያም ላይ መስከረም አስራ ሶስት አስራ ዘጠኝ ስልሳ ዘጠኝ የተደረገ በኢህአፓ የተደረገ የግድያ ሙከራ ነው። ሁለተኛው ደግሞ አልጋውራሽ ተፈሪ ላይ መስከረም ዘጠኝ አስራ ዘጠኝ አስራ ስምንት የተደረገ የግድያ ሙከራ ነው። ሌላው መስከረም አስራ ሰባት ልጅ ኢያሱን ከስልጣን ለማውረድ የተደረገ ሹምሽር ነበረ። እነዚህ ታሪኮች በእውነት ትንሽ ልብ የሚነክ ሆኖ አግኝቻቸዋለሁ። አንድ ኢንተረስቲንግ ታሪክ ያገኘሁት በልጅ እያሱ ሹምሽርን በተመለከተ ያው እንደምናውቀው አዲስ አበባ ከተማ ውስጥ በተደረገ ጉባኤ ነው ልጅያሱ ከስልጣናቸው የተወገዱት እና መስከረም አስራ ስምንት ቀን አስራ ዘጠኝ ዜሮ ዘጠኝ በዛው አመት ምህረት ማለት ነው። በማግስቱ ንግስት ዘውዲቱ እንዲ ዘውዱን እንዲይዙ እና ስልጣኑን እንዲይዙ ነበረ የተወሰነው በዚህ ቀን ልዕልት ዘውዲቱ ሸዋ ውስጥ ፋሌ በተባለ ቦታ እንዲቀመጡ በልጅ እያሱ ተወስኖባቸው በግዞት ሳሉ በመስከረም አስራ ስምንት ሹም ሽር ልጅ እያሱ ከስልጣን ወርደው ዘውዲቱ እንዲነቅሱ መወሰኑን አያውቁም ነበረ። በዚህ ቀን ከአዲስ አበባ የተላኩት የምኒልክ የግቢ ሚኒስትር ደጃች መታፈሪያ መልከ ጼዴቅ በከፍተኛ አጀብ አስከትለው ሲሄዱ አባጤና እያሱ ደግሞ ወዴት ወስድ አስረው ሊወስዱን ይሆን ብለው በተደናገጠ መንፈስ ሲጠባበቁ የመጡት ሊያነግሷቸው መሆኑን ሲነግሯቸው ለጊዜውም ቢሆን የሚናገሩትንም ሆነ የሚያደርጉትን ማወቅ ተስኗቸው ነበር የሚል ኢንተረስቲንግ ታሪክ አግኝቻለሁ፣ ሳሙኤል። የሚስቡ የሚማርኩ፣ ምናልባትም ከጊዜውና ከቦታው ጋራ ሁኔታዎችን አዛምድን እንመለከት የሚጋብዙ የታሪክ ክንዋኔዎች ናቸው። በአንኳር ታሪክነታቸው የሚታዩ ሁኔታዎችን ዘልቀን እንመለከታለን። ለዚህ ጽሁፎችን ለቅምሻ ያህል ነው ያቀረብ ነው። አንድ ጥያቄ ላንሳና ፕሮግራማችን እንቋጭ። እንዲህ ያሉ ምናልባትም ቅድም እንደተመለከት ነው የጊዜ ብዛቱ ለማሰብ እንኳን የሚከብድ የሚመስለውን ያህል ወደ ኋላ የምንሄድበት የታሪክ ሁኔታዎች መሆናቸው፣ ሁለትም የተዘገቡ ታሪኮች በብዛት በሌሉበት ባህል ውስጥ ስለሆነ ትክክለኝነታቸውን በምን ማረጋገጥ ይቻላል? እንዴት ነው ለማረጋገጥ ጥረቶችን ያደረግከው? መረጃ ዋቢ ጠቅሰህ እንደሆነ ተመልክቻለሁ። ያ ምንጭ የተሳሳተ ከሆነ መረጃውም የተሳሳተ የመሆን እድል አለው እና እስኪ እስከዛ ድረስ ገፋ አድርገህ ተመልከት። እውነት ነው። እንግዲህ ታሪክ ምርምር ይጠይቃል። ማገናዘብም ከተለያዩ ምንጮችን ማየት ያስፈልጋል እና አብዛኞቹ የተጠቀምኳቸው መጽሀፎች በታወቁ ኢትዮጵያ ታሪክ ጸሀፊዎች የተጻፉ መጽሀፍት ናቸው። እነዛ በተባለው ቀን የተባለው ታሪክ እውነተኛ መሆኑን ከተለያዩ ምንጮች ለማረጋገጥ ሞክሬአለሁ። ሁለት ሶስት ደራሲያን ያንን ተመሳሳይ ታሪክ ዘግበውታል። ምናልባት ሊኖር የሚችለው የአገላለጽ ልዩነትና ወይም የአንድ ቀን ወይም የሁለት ቀን ልዩነት ነው። አብዛኛው ፀሐፊዎች የተስማሙበትን ቀን ወስጄዋለሁ። አብዛኛው ፀሐፊ የማይስማሙበትን ቀን ደግሞ እከሌም በዚህ ቀን ብለዋል፣ እከሌም በዚህ ቀን ብለዋል ፋክት ስለሆነ የምዘግበው ሌላ ማብራሪያ ውስጥ አልገባሁም። ሳሙኤል ወደ ዛሬ እንመለስ። ዛሬ እለቱ ሐሙስ መስከረም አስራ ሶስት ነው። በዛሬው ዕለት ምን ተከናወነ? ምን ለታሪክ ማስታወሻ የሚበቃ ድርጊት እውን ሆነ? ምን አይነት ክስተት ነበር? የዛሬውን ዕለትና ምናልባትም በዚህ ሳምንት ውስጥ የተከናወኑ አበይት የሚባሉ ክንውኖችን ክስተቶችን መለስ ብለን በማየት ውይይታችን እንቀጥል። አመሰግናለሁ። በድጋሜ ዛሬ መስከረም አስራ ሶስት ነው። እንግዲህ ባለፈው ሳምንት አንድ ታሪክ አንስቼ ነበረ በአስራ ዘጠኝ መቶ ስልሳ ዘጠኝ አመተ ምህረት በሌተና ኮሎኔል መንግስቱ ኃይለማርያም ላይ የተደረገ የግድያ ሙከራ ነበረ። ሌላው ደግሞ በአስራ ዘጠኝ ስልሳ ሰባት እዛው ደርግ መነሳት አካባቢ ላይ የኢትዮጵያ ሰራተኞች ማህበር ፕሬዚዳንት፣ ምክትል ፕሬዚዳንት እና ዋና ጸሀፊ ስልጣን እንደያዙ ወዲያው በወታደራዊ ደርግ ከስልጣን እንዲወገዱ የተደረገበት ታሪክም ክስተት ዛሬ የሆነ ነው። እነማን ናቸው እነኚህ ሰዎች? ታስታውሰን ባገኘው መረጃ ላይ ይህንን ታሪክ ሰዎቹን ስማቸውን አላገኘሁትም። ከስልጣን መወገዳቸውን በደርግ የሚገልጽ ታሪክ ብቻ ነው ያገኘሁት። አስራ ዘጠኝ ሰባ ዘጠኝ አመተ ምህረት የህወሓት ማዕከላዊ ኮሚቴ አቶ መለስ ዜናዊን የድርጅቱን ሊቀመንበር ሆነው እንዲያገለግሉ በድጋሚ እንደመረጠ የሚገልጽም ታሪክ አግኝቻለሁኝ። ከሰፊው የኢትዮጵያ ታሪክ ውስጥ ሊጠቀሱ የሚችሉ በእርግጥ ብዙ ክስተቶች ነው። ባለፈው ሳምንትም እንዳልከው ግን እነዚህ ሶስት ታሪኮችን አግኝቻለሁኝ። መልካም የኢትዮጵያን ታሪክ በሚዘክሩ እለቶችን ተንተርሰው በተጻፉት በጽሁፍህ በነኚህ ስብስቦቼ ወደኋላም ወደፊትም እየሄድን አንዳንድ ነጥቦችን እናጋራ። ከታሪኩ ምንነትም ሆነ ከእለቱ የተለየ ሁኔታ ጋራ የሚያዩቸው ነገሮች ይኖራሉ የሚል ግምታለኝ። ለእኔ ባካፈልከኝ ጽሁፍ ውስጥ ብዙ ታሪኮች ተዘርዝረዋል። ያንተን ብናስቀድም በዚህ ሳምንት ውስጥ የተከናወነ ትልቅ ክንውል ወይንም በዚህ በያዝ ነው መስከረም ወር ውስጥ የተደረገ እስኪ አንድ ሁለቱ እናካፍለን። እሺ ይህን ሳምንት እንኳን ብንወስድ ከመስከረም አስር እስከ አስራ ስድስት ከሰኞ እስከ ዓርብ እስከ እሁድ ያሉትን ሰባት ቀኖች ብናያቸው በዚህ ሳምንት ውስጥ የተለያዩ ታሪኮች ተፈጽመዋል በኢትዮጵያ ታሪክ ውስጥ። አንደኛው አጼ ሱሲኒዮስ ሃይማኖቱን እንደለወጠ የመጀመሪያ የኢትዮጵያ ንጉስ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን ወደ ካቶሊክ የለወጠ ንጉስ ነው ለብዙ ውዝግብም በኢትዮጵያ ውስጥ ምክንያት የነበረ ንጉስ ነው በ አስራ ስድስት ሀያ አምስት አመተ ምህረት ያረፈበት ቀን ነው ይህ ንጉስ ሌላው ደግሞ አጼ በካፋም በዚሁ ሳምንት ነው ያረፉት በአስራ ሰባት ሀያ ሶስት አመተ ምህረት እነዚህ የተለያዩ የታሪክ ምሁራን ፕሮፌሰር ጌታቸው ሀይሌ እንዲሁም ደግሞ ተክለ ጻድቅ መኩሪያ የጠቀሱት ታሪኮች ናቸው የሁለት ትልቅ የኢትዮጵያ መሪዎች ወይም ነገስታት እረፍት ሳምንት ነው ሌላው መስከረም አስራ ሁለት በአስራ ዘጠኝ ሰላሳ ስድስት ዓመተ ምህረት ደግሞ የቀዳማይ ወያኔ በመባል የሚጠቀሰው በብላታ ኃይለ ማርያም ረዳ መሪነት የመቀሌ ከተማን ለሀያ አንድ ቀን በቁጥጥራቸው ያደረጉበት ሳምንት ነው። ሌላው አንድ እዚህ ሳምንት ላይ ያለ ከመነን መጽሔት በአስራ ዘጠኝ ስልሳ ሶስት ዓመተ ምህረት ካወጣው አንድ አስገራሚ ታሪክ ፈገግ የሚያስብል አግኝቻለሁ። አስራ ዘጠኝ ስልሳ ሶስት ዓመተ ምህረት ነው በዚህ ሳምንት አዲስ ዘመን ጋዜጣ አንድ ዘገባ አውጥቶ ነበረ። ጋኔን እስባለሁ እያለ እያታለለ እስር ቤት ገባ በሚልስ ዜና ከአንዲት ሴት ዘጠኝ ሺ አራት መቶ አስራ ሰባት ብር የተቀበለ ሰው መቀጣቱን በዚሁ ጋዜጣ ላይ ተዘግቧል። በዘገባው ጋኔን እንኳን ሰው ስቦት ራሱም እየተሰባ ያስቸግራል የሚል ፈገግ የሚያስብል አረጋለ። እሱስ ሆነ ዘጠኝ ሺ አራት መቶ አስራ ሰባት ብር የተሰረቀው በጋኔኑ ነው ወይስ በሰውየው? ጋኔኑ ከወሰደው ይዞት ጠፍቷላ በነገራችን ላይ ሰውየው እንጂ ጋኔ ነው አልታሰረም የሚል አዝናኝ ዜና ምንን መጽሔት በዚህ ሳምንት ይዞ ወጥቶ ነበረ። በዚሁ ሳምንት የሆነ ሌላ ትልቅ ታሪክ ደግሞ የተባበሩት መንግስታት ድርጅት የኢትዮጵያን ደጋፊዎችና ተቃዋሚዎች ክርክር ከሰማ በኋላ ፈረንሳይ፣ ታላቋ ብሪታንያ፣ ቤልጂክ፣ ሆላንድ፣ ሄይቲ፣ የዓለም የስራ ድርጅት ወይም አይሎ በአባልነት የተገኙበት ኮሚቴ ተቋቁሞ ኮሚቴው የኢትዮጵያን የባሪያ ንግድ ጉዳይ ካጠራ በኋላ የባሪያ ንግድ ለማቆም ግዴታ ገብታ ኢትዮጵያ ማለት ነው። በዚህ ቀን የመንግስታቱ ድርጅት ሀምሳ ሰባተኛ ሀገር የሆነችበት ሳምንት ነው። የመጀመሪያውም አፍሪካ ሀገር በመሆኗ ኢትዮጵያ ታሪካዊ ሳምንት ነው ማለት ነው። ይሄ ሳምንት ታሪካዊነቱን ያጎለዋል። ትክክል ብልሃል። የታሪክ ክንዋኔዎቹ የዋሉባቸውን ቀናት እናነሳለን፣ ሌሎች ዝርዝሮችንም እንመለከታለን። በእለታዊ የኢትዮጵያ ታሪክ ትንታኔ ላይ ያተኮረ ጽሁፍን መነሻ በማድረግ ሳሙኤል አሰፋ ለዛሬው ላመስገንህና እንለያይ። እኔም አመሰግናለሁ፣ ድሉ ስለተሰጠኝ ወይንም አንተንም አሉላን አመሰግናለሁ። ወደ ተከታዩ ቅንብር እናልፋለን። የተከበራችሁ አድማጮች፣ የተፈጥሮ አካባቢ ለን መሬት ቅዱስ በረከታችን ናት፣ ልንጠብቃት ይገባል ብለዋል አቡነ ፍራንሲስ ርዕሰ ሊቃነ ጳጳሳት ዘካቶሊካውያን ይህንን የአቡኑንና የቫቲካንን የዘንድሮ አቋም አቋማቸው በማደግ ላይ ባሉ ሀገሮች ላይ ያለውን አንድምታ አስመልክቶ ትንታኔ እንዲሰጡን በተፈጥሮ አካባቢ ጉዳዮች ላይ የሚመራመሩትን ሳይንቲስትና ካናዳ በሚገኘው ካልግሪ ዩኒቨርሲቲ መምህርና የልማትና የምርት ሂደት ቡድን ሊቀመንበር ዶክተር ጌታቸው አሰፋን ሰለሞን አባታ አነጋግሯል። ዶክተር ጌታቸው አሰፋ ጤና ይስጥልኝ፣ እንደምናመሹ? ጤና ይስጥልኝ እንደምን አመሸ ሰለሞን። እግዚአብሔር ይመስገን። አሁን የደወልኩልዎት ከአቡነ ፍራንሲስ የዩናይትድ ስቴትስ ጉብኝት ጋር ተያይዞ በተለይ በአሁኑ ጊዜ እጅግ አንገብጋቢ የሆነ የመጣውን የተፈጥሯችንን አካባቢ የአየሩን ንብረት በተመለከተ አንዳንድ የእርስዎን ማብራሪያና ትንታኔዎች ለመጠየቅ ነበር እና እስቲ በቅድሚያ ይህንን የተፈጥሯችንን ሁኔታ የአየሩን ንብረት በተመለከተ ዋና ዋና የሚባሉት የእምነት ተቋማት መሪዎች ምንድን ነው? ሀሳባቸው፣ እምነታቸው በአጠቃላይ አሁን በአንዳንድ እምነቶች ከመጀመሪያ ጀምሮ በስፋትና በጥልቀት ከቅዱስ መጽሐፋቸው ጀምሮ አስቀምጠው የሚንቀሳቀሱ አሉ እና አንዳንዶች ምናልባት እምነት በአካባቢ ጥበቃ ላይ ያለው ተጽዕኖ በአሉታዊም በአሁንታዊ ሊታይ የሚችል ነው የሚለውን ለምሳሌ የክርስትናውን ስናይ ዓለምን እንዲነዳት ነው እንዲገዛት እንዲነዳት ነው ሰው ልጅ የተፈጠረው ሲባል ምናልባት በአሉታዊ ብቻ የሚተረጎምበት ጊዜ አለ። ነገር ግን መለስ ብለን ስናየው አሁን ለምሳሌ በጥንተ ተፈጥሮ አዳም ምድርን እንዲያበጃት እንዲጠብቃትም ይቃል ቴክኖሎጂም እንዲያሳድግ እንዲያበጃት እንዲጠብቃትም ደግሞ ሲል የአካባቢ ጥበቃ ደግሞ አብሮ እንዲያስኬድ ነው እና በተለይ አሁን የአቡኑም ጎብኝት፣ የፖፕ ፍራንሲስን ጎብኝት በምናይበት ሰዓት ይሄ የማይታበል አማኞች እና እምነታቸው በአካባቢ ጥበቃ ከፍተኛና በጎ አስተዋጽኦ ሊያበረክት የሚችል መሆኑን የሚያሳይ ነው። ብዙ ጊዜ ሲያነሱ አንዳንድ ሰዎች፣ ተንታኞች ወይም ደግሞ ከተፈጥሮ አካባቢ ጋር ቅርበት ያላቸው ሰዎች የእምነቱን መሪዎች ሲያነሱ የሰው ልጅ በዚህ የተፈጥሮ አካባቢ ሁኔታና በአየር ንብረት ለውጥ ላይ ብዙ ጫና እንደሌለው የምናየው ሁሉ የእግዚአብሔር ስራ እንደሆነ የምናያቸው መለዋወጦች በየጊዜው እናንተም የምታነሷቸው ሚዲያውም በየጊዜው የሚጨቃጨቅባቸው ፖለቲከኞቹም የሚነታረኩባቸው ለውጦችና የተፈጥሮ ክስተቶች ሁሉ የእግዚር ስራ እንጂ የሰው አስተዋጽኦ አይደለም እያሉ የሚሟገቱ እንዳሉ ነው የሚናገሩት። ልክ ነው። ያ ይስተጋባል። ነገር ግን ይሄ መሰረታዊ ከሆነ የእምነቶች በተለይ አሁን ለምሳሌ በክርስትናው በምናነሳበት ሰዓት ያለመረዳት ችግር ነው ብዬ ነው የማየው ነው። እኔ ለምሳሌ መመረቂያ ጽሁፌን ፒኤችዲ በምሰራበት ሰዓት ግን የጠቀስኳቸውን አንስቼ ነበረ የጀመርኩት ማለት ነው። ለምሳሌ የሰው ልጅ ቀደም ብሎ እንደምናውቀው የተሰጠው ትዕዛዝ ልክ እንዲጠብቅም እንዲያበጅም ከሆነ እንግዲህ ለ በኢንዱስትሪ አብዮት በምናይበት ሰዓት ከዛ በኋላም በነበሩ እስከ ቅርብ ጊዜ ካለው ድረስ በምናይበት ሰዓት ማበጀቱ ላይ ነው የበረታው። የሰው ልጅ ቴክኖሎጂ ማበልጸግ ላይ፣ ቴክኖሎጂ ማሳደግ ላይ፣ የቴክኖሎጂ መፈልሰፍ ላይ ነው የበረታው እና የመጠበቁ ጉዳይ ለሺህ አመታት፣ በተለይ አለፉት ሁለት መቶ አምሳ አመታት ከኢንዱስትሪ ቤት በኋላ ወደ ጎን የተተው ነበር። የዛ ደግሞ ውጤት እያየው ነው ነው አሁን በምናየው አሁን ምናልባት በምናነሳቸው ጥያቄዎች የምናነሳቸው ችግሮች በሙሉ የተያያዙት ከሁለቱ ትእዛዞች፣ ከመንታዎቹ ትእዛዞች አንዱ ተነጥሎ በመያዙ ነው የሰው ልጅ እዚህ የደረሰው። እና ይሄ በእምነትም በሳይንስ ነው የሚታይ ነው። እና ኃላፊነት እንዲሁ ለነፍስ ለዘላለማዊ ህይወት ብቻ ሳይሆን ለዚህ ለምንኖርበትም ዓለም ኃላፊነት እንዲያውም እኚህ ፖፕ ፍራንሲስ ልዩ የሚያደርጋቸው ያንን ታይቶ በማይታወቅ መልኩ በካቶሊክ ቤተክርስቲያን ፖፖች በየጊዜው የሚጽፉት መልእክት አለ እና ያ መልእክት የተለያየ የነገረ እምነት የተለያዩ ነገሮች ነው የሚያነሳው። እና ፖፕ ፍራንሲስ ግን አሁን ሰኔ ላይ ያወጡት ወደ መቶ ሰማንያ አራት ገጽ የሚሆነው መልእክት ሙሉ በሙሉ ያዋሉት በአካባቢ ጉዳይ ነው። ትናንት እንዳየኸው በነጭ ቤተ መንግስትም ዛሬ በኮንግረስም ያደረጉት ንግግር በአብዛኛው ይዘቱ ከአካባቢ ጥበቃ ጋር የሚያያዘው ከዛኛው መልእክታቸው የወጣ ነው። በአጠቃላይ እንደውም ሲታይ አሁን የአቡነ ፍራንሲዝ በተፈጥሮ አካባቢ ላይ እንዲህ መንቀሳቀስና የተፈጥሮ አካባቢ የአየር ንብረት ደህንነት ተሟጋች መሆን በቫቲካን አቋም ላይ በአጠቃላይ በእምነቶች ውስጥ ማለት ነው በግዙፍ እምነቶች ውስጥ ባለው አጠቃላይ አስተሳሰብና አቋም ላይ መሰረታዊ ለውጥ ወይም ፓራዳይም ሽፍት ያመጣ አቋም ነው ተብሎ ነው የሚታመነው። ምንድነው አባ ፍራንሲዝን ለይቶ እንዲህ ሊያደርጋቸው የቻለው ለመሆኑ ምን ምንድን ነው ብለው ያስባሉ? በቅርብም እርሶ ያጠኑት ነገር ካለ ይመስለኛል አሁን እሳቸው ምናልባት እንደሚታወቀው ወደዚህ መንበር ከመጡበት በኋላ የመጡበት ወቅት ያው ይሄ ጉዳይ በከፍተኛ ሁኔታ ብዙ መዘዞች እያስከተለ መሆኑ፣ ሁለተኛ ደግሞ ከእምነት አንጻር እሳቸው ይህንን እንደዚሁ ዝም ብሎ እንዲያው የካርበን ልቀት ቅነሳ ብቻ አይደለም የሚያዩት ሰብአዊ መዘዙንም እያዩ ነው እና ደስ በሚል ሁኔታ ይህንን ኃላፊነታችን መወጣት አለብን ስንል ይቺ የጋራ ቤታችን የምንላት ከኢኮኖሚም ጋር አያያዘው ከድህነትም ጋር አያያዘው ከሰው ልጆች ፍልሰትና ስደትም ጋር አያይዘው ነው የሚያነሱት እና ልክ የዚህ የሰው ልጅ ክብር ማንነት ተፈጥሮ ሁሉ አያይዘው ነው የሚያመጡት እዚህ ላይ እና እንዳልኩ ሰኔ ላይ ይህንን መልእክት ለ ለአንድ ነጥብ ሁለት ቢሊዮን ካቶሊካውያን ካስተላለፉ በኋላ እንዲሁም ለመላው ዓለም ከበተኑት በኋላ ወዲያው ምንድን ነው ያደረጉት? ሐምሌ ላይ የዓለማችን ትልልቅ ከተሞች እነ ኒውዮርክን ጀምሮ ቦስተን፣ የተለያዩ ከተሞችን እና የስቴቱ ገዢዎችን ደግሞ የዓለሙ ሰብስበው ነበረ ቫቲካን ውስጥ እና ይህንን በግልጽ ነው በዛ ንግግራቸው የተባበሩት መንግስታት ከፓሪሱ ጉባኤ በፊት ምን ማድረግ እንዳለበት ይህ የሰው ልጅ የፈጠረው እንደሆነ አንዳንዶች እንደሚሉት በተለይ በሪፐብሊካኑ ሳይድ እንደሚሉት እንዲሁ በተፈጥሮ እየሆነ ያለ ነገር ሳይሆን የሰው ልጅ ያስከተለው መዘዝ እንደሆነ የአካባቢ ንብረት መለወጥ እና ይህንን አጽንተው እንደ መግለጫም እንዲያወጡ እነዚህ ከንቲባዎች ከካሊፎርኒያ ገዢ ጀምሮ እንዲፈርሙበት አድርገዋል። እና በንግግር በመልእክት ብቻ ሳይሆን ይህ የሚደረገው ሂደት የስብሰባዎች የስምምነቶች ሂደቶች ላይ በጎ ተጽዕኖ ለማሳደር እየሰሩ ያሉ ናቸው ብዬነማ አቡነ ፍራንሲስ እንግዲህ ትናንትም ከፕሬዚደንት ባራክ ኦባማ ጋር በተገናኙበት ወቅት፣ ዛሬም በተወካዮች ምክር ቤቱ ጥምር ጉባኤ ላይ በተገኙበት ወቅት የዚች የግዙፏ በምጣኔ ሀብትም ታላቅ የምትባል ሀገር መንግስት ፊት ቀርበው ይህንኑ አቋማቸውን አንጸባርቀዋል። ከበካዮቹም ከግዙፎቹ አንዷ ተብላ የምትታመነው ሀገር መንግስት ፊት ማለት ነው። በመጪው ሳምንት ደግሞ በተባበሩት መንግስት የመንግስታት ድርጅት ሰባኛ ጉባኤ ላይ እንደዚሁ ተገኝተው ከሚያስተላልፏቸው መልእክቶች አንዱ ይሄው የተፈጥሮ አካባቢ ጥበቃ የአየር ንብረት ለውጥ ጉዳይ ነው የሚሆነው እና በማደግ ላይ ላሉ ሀገሮች ለመሆኑ ምንድን ነው የሚሰጠው ትርጉም ምንድን ነው ያለው አንድምታ በማደግ ላይ ላሉ ለሀገሮችም በተለይ ደግሞ እምነት ከፍተኛ ሚና በሚጫወትባቸው ማህበረሰቦች ይሄ ነገር ብዙ ጊዜ እንዳልከው ነው። በተለያዩ በእኛም ሀገር ሳይቀር እንዲህ እንዲህ አይነት ነገሮች ከዚህ ከእምነቱ ጋር እዚህ ዓለም የሚደረጉ ስራዎች የዚህ ዓለም ስራ አድርጎ የማየት ነገር አለና ምናልባት እኚህ ሌሎችም የእምነት መሪዎችን አስተባብረው የተለያየ ስራዎች እየሰሩ ስለሆነ ሌሎችም የእምነት መሪዎች ለምሳሌ የግብፅ ኦርቶዶክስ ከኢትዮጵያው ጋር ሆኖ በተለያ ቀደም ብሎ የዛሬ አምስት ዓመት ስድስት ዓመት እንደዚህ አይነት ጉባኤዎች ያደርጉ ነበር እና እንደዚህ ተጠናክሮ በሚቀጥልበት ሰዓት ወደ ታች የመውረድ ዕድሉ ከፍተኛ ነው። ለምን በአብዛኛው ማህበረሰቡ ያው የእምነት መሪዎችን ከፋ አድርጎ የማየት ቃላቸውንም ምናልባት በተሻለ ሁኔታ ከፖለቲከኞች ይበልጥ በተሻለ ሁኔታ የመመልከት ነገር ስላለ ወደ ታሽ ወቅት የሚደረጉ ስራዎች ኃላፊነት የመሰማል ስለ ኃላፊነት ነው። በአብዛኛው አሁን በዚህ በምክር ቤቱ ንግግራቸውም ሲያነሱ የነበረው ከአካባቢ ጥበቃ አያያዝም አያያዝም እያንዳንዳችን ኃላፊነት እንዳለብን፣ ስለ ሰው ልጅ ክብር፣ ስለ ሰው ልጅ ከድህነት መውጣት፣ ስለ ፍልሰት፣ ስለተለያዩ ነገሮች እና የእሳቸው እንደዚህ በንቃት መሳተፍ በኋላም እንዳልከው በተባበሩት መንግስታት ንግግራቸውም ያነሱታል ተብሎ ተስፋ የሚደረገው ወደ ሁሉም የሚደርስ መልእክት ይኖራቸዋልና ከፍተኛ እና በጎ ተጽናለሁ ብዬ አምናለሁ። በዛ ላይ በድርቁም በማዕበሉም በረሃቡም ሳያጠፋ የሚገረፈው ለዚህ ለውጥ ለዚህ ጥፋት ምንም ሳያዋጣ በደሉ የሚደርስበትና የጉዳት ሁሉ ተሸካሚ የሚሆነው ኢትዮጵያን የመሳሰሉ ሰሞኑን እንደምናየው ጭምር ማለት ነው፣ በማደግ ላይ ያሉ ሀገሮች በመሆናቸው ምናልባት አባ ፍራንሲስ እዚህ ላይ አተኩረው ሊሰሩ ይችላሉ የሚሉበት ነገር ይኖር ይሆን? አዎ፣ አሁን ለምሳሌ እንዲሁ የፓሪሱን በምናይበት ሰ ምክንያቱም እሱንም አዎ፣ ወደዛም ልዘልቅ ነበረ። እንደውም ካነሱ አይቀር እሱንም አያይዘው ይግለጹልኝ። ለፓሪስስ የሚያበረክተው አስተዋጽኦ ምንድን ነው? አዎ እንግዲህ የፓሪሱ አሁን እንዳልኩት ሰኔ ላይ ቫቲካን ሲሰበስቡ እነዚህ ከንቲባዎች እና የመሳሰሉትን አንዱ ፓሪስን ነው በእይታ ውስጥ ያስገቡት። አሁንም ለፕሬዚደንት ኦባማ ትልቅ ስንቅ ነው ብያምናለውኝ። ያው የፖፕ ፍራንሲስ በአሜሪካ ተገኝተው እንደዚህ ያ መልዕክት እና ድጋፍ መግለጻቸው ከዛ በተጨማሪ ደግሞ ለሰባ ሚሊዮን አሜሪካውያን ካቶሊኮች እና እነሱ ለሚደግፏቸው የኮንግረስ አባላት ብሎም በዚህ ላይ ቸልተኝነት እና ክህደት ልበለው የሚሰማቸው ወይም ደግሞ የለም ብለው የሚያምኑ ሪፐብሊካኖች ለውጥ የለም አካባቢ የአየር ንብረት ለውጥ የለም የሚሉ ማለት ነው። አዎ ለእነሱ ሁሉ ይህን ነገር እንዲፈትሹት መልሰው እንዲያዩት የሚያደርግ ይመስለኛል። በዋናነት ደግሞ ያሰምሩበት ዛሬ ንግግራቸው ላይ ለባለ ሀብቶች፣ ለኩባንያዎች ሀብት ማፍራት ጥሩ ነገር ነው፣ ትልቅ ስራ ነው፣ የተከበረ ስራ ነው። ባለሀብት መሆን ነገር ግን በኃላፊነት መሆን አለበት። ይሄም ኃላፊነት ለጋራ ቤታችን ለሆነችው ለምድራችንም እንዲሁም እዛ ለምንኖረው ለሰዎች ልጆችም ነው የሚለው መልእክታቸው ትልቅ ትልቅ መልእክት ነው ብዬ ወስደዋለሁ። ዶክተር ጌታቸው አሰፋ መቼም ለተለመደው ጥልቀትና ቅርበት ያለው ማብራሪያው በጣም አድርጌ አመሰግናለሁኝ። እግዚአብሔር ይስጥልኝ፣ በጣም እግዚአብሔር ይስጥልኝ። ሰላሙ የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በዚሁ እንሰናበታለን። ነገ እንገናኝ። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና እደሩ። ቮይስ ኦፍ አሜሪካ away z